በኢትዮጵያ ለእርሻ ስራ ወሳኝ የሆነው የሚያዝያና የግንቦት ወር የበልግ ዝናብ በሚፈለገው መጠን ባለመዝነቡ በድርቅ በተጎዱ አካባቢዎች የሚኖሩ ሰዎች የከፋ የምግብ እጥረት ሊያጋጥማቸው እንደሚችል ድርጅቱ ሰሞኑን ባወጣው ዘገባ አመልክቷል። በተለይ በደቡብና ምስራቃዊ ሀገሪቱ ክፍሎች ሁኔታው አሳሳቢ በመሆኑ አፋጣኝ እርዳታ ካልተደረገ ሰብአዊ ቀውስ ሊያጋጥም እንደሚችል የድርጅቱ የኢትዮጵያ የሰብዊ ጉዳዮች ዳይሬክተር ቻርሊ ሜንሰን በሌ ገልጸዋል። የችግሩን አሳሳቢነት በመገንዘብም የሀገሪቱ መንግስት የእርዳታ ጥሪ ማድረጉን ተናግረዋል። በሀገሪቱ ደቡብና ምስራቃዊ ክፍሎች የነበረው የዝናብ ሁኔታ ጥሩ እንዳልሆነ በመገንዘብ የኢትዮጵያ መንግስት ባለፈው ሳምንት ለዓለም አቀፉ ማህበረሰብ የእርዳታ ጥሪ አቅርቧል። ምክንያቱም የምግብ አቅርቦቱ እስከዚህ ዓመት መጨረሻ ድረስ እንዲዘልቅ ተጨማሪ የገንዘብ ድጋፍ ያስፈልጋል። የዝናብ እጥረቱ ለሚቀጥሉት ስድስት ወራት ሊቀጥል የሚችል በመሆኑ ከፍተኛ የምግብ አቅርቦት ያስፈልጋል ያሉት ዳይሬክተሩ፣ ያ ካልሆነ ግን በሚሊዮን የሚቆጠሩ እርዳታ ፈላጊዎች ሕይወት አደጋ ላይ ሊወድቅ እንደሚችል አሳስበዋል። የአደጋ ጊዜ መጠባበቂያ በአስተማማኝ ሁኔታ ካልተገኘም ተጎጂዎቹ ለተመጣጠነ የምግብ እጥረት ለበሽታና፣ እንዲሁም ለሞት የሚዳርግ ከባድ አደጋ ውስጥ ሊወድቁ ይችላሉ ተብሏል። የአደጋው መጠን በዚህ መልኩ እየጨመረ ቢመጣም በለጋሾች ዘንድ የሚደረ ያደረገው እርዳታና ድጋፍ እየቀነሰ መምጣቱ ሌላው አሳሳቢ ችግር መሆኑ ነው የተገለጸው። በዚህ ሳቢያ በሶማሌ ክልል የምግብ እርዳታ የሚያስፈልጋቸው ሰባት መቶ ሺህ ሰዎች በግንቦት ወር ሳያገኙ ቀርተዋል። ከአንድ ነጥብ ሰባት ሚሊዮን ሰዎች ውስጥ አንድ ሚሊዮን ብቻ ናቸው እርዳታ ያገኙት። ያ ማለት ምግብ የሚያስፈልጋቸው ከግማሽ ሚሊዮን በላይ ሰዎች አያገኙም። የወደፊቱ ይዞታ ሲታይም የምግብ አቅርቦትም ሆነ የገንዘብ እርዳታው አሳሳቢ ነው። ዓለም አቀፉ የምግብ ድርጅት በሶማሌ ክልል የሚያደርገውን እርዳታም ከሐምሌ ጀምሮ ያቋርጣል። በኢትዮጵያ አራት ሚሊዮን ህጻናትን ጨምሮ ሰባት ነጥብ ስምንት ሚሊዮን ሰዎች የአስቸኳይ ጊዜ እርዳታ ፈላጊዎች ናቸው። ይህ ቁጥር ሊያሻቅብ እንደሚችል ዳይሬክተሩ ጠቅሰው፣ በሶማሌ ክልልና በኦሮሚያ ቆላማ አካባቢዎች የሚገኙ አንድ ነጥብ ሰባት ሚሊዮን ሰዎች ህይወት ግን እጅግ አሳሳቢ በሆነ ሁኔታ ላይ እንደሚገኝ ነው ያመለከቱት። በሀገሪቱ መንግስትና በዓለም አቀፍ የረዴት ድርጅቶች በተደረገ ድጋፍ እስካሁን ህይወት ማዳን ቢቻለም ፍላጎቱ እየጨመረ በመምጣቱ ተጨማሪ እርዳታ ያስፈልጋል ሲሉም ለዓለም አቀፉ ማህበረሰብ ዳይሬክት ተሩ ጥሪ አቅርበዋል። በዓለም ዙሪያ የእርዳታ ድርጅቶችን በገንዘብ ለሚደግፈው ለዓለም አቀፉ ማህበረሰብ የምናስተላልፈው መልእክት በደቡብና ምስራቅ ኢትዮጵያ ያለውን ችግር አሳሳቢነት በመገንዘብ ለቀረበው የእርዳታ ጥሪ ምላሽ መስጠት ያስፈልጋል የሚል ነው። በኢትዮጵያ አንዳንድ አካባቢዎች የተከሰተው ድርቅ በኬንያ በሶማሊያና ደቡብ ሱዳንን በመሳሰሉ ጎረቤት ሀገራት የተከሰተ ቢሆንም ኢትዮጵያ ውስጥ ካለው የአስቸኳይ ጊዜ እርዳታ ከሚያስፈልጋቸው ሰዎች ቁጥር አንጻር ዓለም አቀፉ ማህበረሰብ ለወራት በእነዚህ የአፍሪቃ ቀንድ ሀገራት ላይ አድርጎት የነበረውን ትኩረት ወደ ኢትዮጵያ ሊያዞር ይገባል ሲልም ድርጅቱ አሳስቧል።